ለዚህ ሽልማት የተመረጥኩበት ምክንያት ለስደተኞች ለመርዳት በማድረገው ስራ ነው። ሌላ ፍንትን አይደለም። እንግዲህ አባ እርሶ በጣሊያን ሀገር ለበርካታ ዓመታት ኖረዋል። በስደትና ሃይማኖትም ያገለግላሉ፣ እንዲሁም ደግሞ ስደተኞችን በተመለከተ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የስደተኛው ሁኔታ አሁን ያለበት ሁኔታ ምን ይመስላል? በጣሊያን ሀገር አሁን እንደ ድሮው ብዛት የሚገባ የለም፣ ቀንሰዋል። በዚህ ዓመት እሱ ደግሞ ከጣሊያን እና በሊቢያ መንግስ ጊዜያዊ መንግስት ክልሎች የተለያዩ እንትኖች ስምምነት በማድረግ የህዝቡ የመምጣት እንትን እንዲቀንስ ተደርጎ ብዙ ሰው አልመጣም። ይሄ ዓመት ወደ አንድ ሞቶ አስራ ዘጠኝ ሺህ ነው የመጡ ወደ ጣሊያን የገቡ ማለት ነው። ከአምና የነበረ ስናየው ወደ ሞቶ ሰማኒያ መቶ ሰማኒያ ሺ ነው ስደተኞች የገቡ ወደ ጣሊያን። ስለዚህ ወደ ሰባ ሺ የሚሆኑ ቀንሰዋል ማለት ነው። የገቡት ግን ብዙ ለውጥ የለም። ጣሊያን የእነሱ ሲስተም ማስተናገድ እንትናቸው ትንሽ ደካማ ስለሆነ መጥቶ ፕሮሰሱ ወረቀት እስከሚሰጣቸው የሚቆዩበት መቀበያ በጣም ጥሩ እንትን ሁኔታ አይደለም። ከተቀበሏቸው በኋላም እንደ ሌሎች ሰሜን ኤሮፓ ወይ ሌላ ክፍለ ዓለም እንደሚያደርጉት የሚኖርበት ቤት ሰጥቶ የቋንቋ ትምህርት ወይ የስራ እድል ለመክፈት ምናምን የሚደረጉ ጥረቶች ብዙ ይህን ያህል እንደዚህ አይደረግም። እየጀመሩ ነው ትንሽ ትንሽ አንዳንድ ቦታዎች ግን ገና ደከማ ነው ያለው። ስለዚህ ይሄ ለአዲሱ መጪ በጣም ከባድ ነው። ለአዲሱ ብቻ ሳይሆን ለዛ ስንት ዓመት የኖረም እንደምንም ከስራ ከወጣ ስራ ካቆመ ልክ እንደ አዲሱ ትናንት እንደመጣ ነው የሚሆነው። ትንሽ ገንዘብ አስቀምጦ ካልቆየ የሶሻል ድጋፍ እርዳታ ምናምን የሚሉት ነገር በጣሊያን ብዙ የለም። በተለይ በሕጋዊ ስራ ሲሰራ ካልቆየ ምንም ሶሻል አሲስታንስ የለውም። ስለዚህ ይህን ይህን በጣም ከባድ ነው። የጣሊያን ኦሮሎ ስደተኞች ይከብዳቸዋል። እንግዲህ በሊቢያ አልፎ በረሀን አቋርጦ ያንን ባህር አቋርጦ ጣሊያንም ከተገባ በኋላ በጣም በርካታ ችግሮች ነው ስደተኞች እየተጋፈጡ ያሉት የወደፊት እጣቸውን። እነዚህ ስደተኞች እንግዲህ በመቶ ሺዎች የሚቆጠሩ ስደተኞች ነው ያሉት ከተለያዩ አፍሪካ ሀገሮች በጣሊያን ወረቀት ካገኙ ረፊጅስ እንደዚህ በጂነቭ ኮንቬንሽን ከተቀበሏቸው የአምስት አመት ወረቀት ከያዙ ልክ እንደ ጣሊያን ዜጋ መብት አላቸው ስለዚህ ለስራ እድል ለትምህርት እድል ለጤና የሚያስፈልጋቸው ነገሮች በሙሉ ክፍት ነው መብት አላቸው ግን ችግሩ ለመጀመር የሚሆን ቤት የሚኖሩበት፣ በደንብ ቋንቋ አስተምሮ እንደገና ለስራ መግቢያ ሊሆናቸው የሚችል ትምህርት የሚሰጥ ይሄ ነው በጣሊያን የሌለው እሱ ነው ደግሞ ትንሽ ከባድ የሚያርገው የጣሊያን ኑሮ። የእኛ ህዝብ ደግሞ ሁሉ ከተማ ብቻ የሚሰባሰብ እየሆነ በተለይ በሮማ፣ በሚላኖ፣ በዘድ እነዚህ ትላልቅ ከተማዎች እዛ ደግሞ ብዙ ሰው ስላለ የስራ የማግኘት እድሉ በጣም ጠባብ ይሆናል። ወጣ ብሎ ከከተማ ከትላልቅ ከተማዎች ወጣ ብሎ ግን እንደ ምንም ስራ እንደምትፈልገውም ባይሆን ትናንሽ ነገሮች ይገኛል። የአምስት ዓመት መኖሪያ ወረቀት ከያዙ ሁለት አይነት እንትና ያሉ በጣሊያን ይሄ ሶጆር ነው የሚባል በኢንተርናል ሚኒስተር፣ በውስጥ ሚኒስተር የሚሰጠው ወረቀት እና የማዘጋጃ ቤት መኖሪያ ፍቃድ የሚሰጠው የማዘጋጃ ቤቱ መኖሪያ ፍቃድ ከያዙ ጀምሮ አምስት ዓመት ካለፈው በኋላ ዜግነት መጠየቅ ይችላሉ። ግን ዜግነት ለመስጠት ያ የአምስት ዓመት መኖር ብቻ በቂ አይደለም። በህጋዊ እየሰራ ግብር ለመንግስት እየከፈለ ህጋዊ ስራ እና ህጋዊ ገቢ እንዳለው በቂ ገቢ እንዳለው ማሳየት መቻል አለበት። ይህ ሁሉ ካሟላ ከአምስት ዓመት በኋላ ዜግነት መያዝ ይችላል። ሌሎች እነዚህ በሂዩማኒታሪያን በሰብአዊ እንትን ተብሎ የሚሰጣቸው የሶስት ዓመት መኖሪያ ወይ የአንድ ዓመት መኖሪያ በየአመቱ እያሳደሱት የሚኖሩ እነሱ ትንሽ የነሱ ሁኔታው ትንሽ ይከብዳል። ለምን እንደ እንደዛ እንደ አምስት አመት ያላቸው የአምስት አመት መኖሪያ ያላቸው አይደሉም። መብታቸውም ሁሉ ስራው አለ። እንደ በጣሊያን አገር ይሄ ሁሉ መቶ ሺህ ስደተኛ መጥቶ የሚሰራው ምንድን ነው? መጀመሪያ በመቶ ሺህ የሚቆጠሩ ይገባሉ እንጂ ባለፈው አመታት የገቡ አሁን ሞቶ ሰማንያ ሺህ ይገባሉ ሞቶ ሺህ ወደ ሌላ ነው የሚሄደው ሰማንያ ሺህ ሰባ ሺህ ይቀራሉ ከነሱም ሁለት አግኝቶ ለመኖር የሚፈቀድለት በጣም ትንሽ ቁጥር ነው። ስለዚህ ጣሊያን ራሷ የእሷ የቁጠራ የኢኮኖሚ ስታንዳርድ እንዳለው ለመያዝ ለመጠበቅ በየአመቱ መቶ አምሳ ሺህ ሰራተኛ ያስፈልጓታል። በየአመቱ መቶ አምሳ ሺህ ሰራተኛ መግባት አለባቸው ወደ ሀገር በተለይ ለእርሻ ይሄ በቱሪዝም የሆቴሎች፣ የሬስቶራንት ስራዎች ሌሎች በሰርቪስ በጽዳት በም ሽማግሌ መጠበቅ፣ ህጻናት መጠበቅ፣ የቤት ስራ ለመስራት ብዙ ስራዎች አሉ። በተለያዩ ፋብሪካዎች፣ የህንጻ ስራዎች ምናምን በብዙ ሰራተኛ ያስፈልጋቸዋል። ችግሩ የአፍሪካ የመጡ ብቻ አይደሉም፣ ያሉ ምስራቅ አውሮፓም የሚመጡ ብዙ ስደተኞች አሉ። ከላቲን አሜሪካም የሚመጡ አሉ። ከፊሊፒን የሚመጡ አሉ። ከኤሻ በተለያየ ቦታዎች የሚመጡ አሉ። ስለዚህ የስራ እድሉ ብዙ ሰው ነው የሚሻማውት። በርካታ ስደተኞች የእርስን ስልክ ሳይዙ ወደ ስደትም አይገቡም ነው የሚባለው። የመጀመሪያ ሽልማቶ አይደለም። ስንት ሽልማቶች አግኝተዋል። ሽልማቶች በተለያዩ ሀገሮች ከፖርቱጋል፣ ከጀርመን፣ በጣሊያን ይሄ አሁን የሚመጣ ያለውም ከስፔን ሽልማት ማለት ለምስጋና ማለት ነው እንጂ ሌላ ምስል አይደለም። በድጋሚ እንኳን ደስ አለዎት። እንግዲህ በጎ ተግባሮ ወደፊትም እንደሚቀጥል እና በርካታ ስደተኞችን ከችግር እንደሚያድኑ ወይም ለማዳን ምክንያት እንደሚሆኑ ተስፋ እናደርጋለን። ሰው እየተቸገረ ወይ ደግሞ በባህር እየሞተ ዝም ብለ ማየት ሕሊናዬም ሊፈቅድልኝ አይችልም። ስለዚህ አዲስ እንትን ልዩ ነገር ያደረግኩት አለ ብዬ እንትን አልልም ለምን ቤተክርስቲያን እንደ ቄስ ግዴታ ነው ግዴታ ነው ያደረኩት። እሺ አባ፣ በጣም ነው የማመሰግነው። መልካም ጊዜ መልካም በዓል ይሁንል። እሺ አሜን። መልካም የገና ጊዜ ይሁንልን ለሁላችን።